የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ በ1925ና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።

ዓለም አቀፍ መነጋገሪያ እንደሆነ ዛሬ አንድ ወሩን የደፈነው የባህር በርን ማዕከል ያደረገው የኢትዮጵያና ሶማሊላንድ ሁሉን አቀፍ የትብብር አጋርነት የመግባቢያ ሰነድ በአፍሪካ ቀንድ ውጥረትን እንዳባባሰ ቀጥሏል። በተለይም በኢትዮጵያና

ቆየት ብሎ ከሚቀርበው ዘገባችን የተወሰደ ድምፅ ነው የሰማችሁት። ኢጋድ ሌላ ስብሰባ እንዲጠራ ኢትዮጵያ የጠየቀችበት ነው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር አለም የሰጡትን ጋዜጣዊ መግለጫም ተከታትለናል። ዘገባ ይኖረናል። የህዝብ ተወካዮች ምክር ቤት እንደራሴና የአማራ ብሔራዊ ንቅናቄ አብን አባል ዶክተር ደሳለኝ ጫኔ ትናንት ረቡ ምሽት ከመኖሪያ ቤታቸው ተይዘው መታሰራቸውን አንድ የቤተሰባቸው አባል ገልጠዋል የዚህም ዝርዝር ደርሰናል።

ቆየት ብሎ ይቀርባል። ሐሙስ ጥር 24 2016 ዓ ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ምህንድስናው፣ ኮርኒሊየስ ቴልነር ደግሞ ለቅንብሩ ተሰይመዋል። ጽዮን ግርማ ናት ዋና አዘጋጇ። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። የሰዓቱን የዓለም ዜና የምታሰማን ኤደን ገረመው ናት። ወደ ቀጥታ ወደ

ዓለም ዜናዎች እናልፋለን።

በድጋሚ እንደምናመሽታችኋል አድማጭ ተመልካቾቻችን፣ ወደ አርዕስተ ዜናው እናልፋለን። የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ታሰሩ። አዲሱን የተኩስ አቁም ሀሳብ እያጤኑ ያሉት እስራኤልና ሀማስ ውጊያቸውን ቀጥለዋል። ዩናይትድ ስቴትስ የመን ውስጥ በርካታ አብራሪ አልባ አውሮፕላኖችን ደበደበች። እንዲሁም ህንድ በቀይ ባህር የባህር ላይ ዘራፊዎችን የሚከታተሉ የጦር መርከቦችን አሰለፈች የሚሉትና ሌሎች ዜናዎችን ወደ እናንተ እናደርሳለን። የሕዝብ ተወካዮች ምክር ቤት

ቅስቃሴና የአማራ ንቅናቄ አብን አባል ዶክተር ደሳለኝ ጫኔ ትናንት ረቡዕ ምሽት ከመኖሪያ ቤታቸው ተይዘው መታሰራቸውን አንድ የቤተሰባቸው አባል ገለጹ። ዶክተር ደሳለኝ የፌዴራል ፖሊስ ወንጀል ምርመራ ማረፊያ ውስጥ እንደሚገኙም ታውቋል። መረጃ እየጠየቅነው የፌዴራል ፖሊስ በአስቸኳይ ጊዜ አዋጅ ስር የሚያዙ ሰዎችን መረጃ የሚሰጠው ኮማንድ ፖስቱ ብቻ ነው ብሏል። የዶክተር ደሳለኝ ጫኔን ጠበቃ ደንበኛቸውን ነገ አርብ እንደሚጎበኙ ገልጸዋል። አድማጮች፣ የዚህ ዜና ዝርዝር በምሽቱ የሚደመጥ ይሆናል።

We'll be right <laughs> back.

አዲሱን የተኩስ አቁም ሀሳብ እያጤኑ ያሉት እስራኤልና ሐማስ ውጊያቸውን ቀጥለዋል። እስራኤል ወታደሮቿ በጋዛ ሰርጥ ከሀማስ ታጣቂዎች ጋር መዋጋታቸውን መቀጠላቸውን አስታውቃለች። ማዕከላዊና ሰሜናዊ ጋዛ ውስጥ ብዛት ያላቸው የሀማስ ተዋጊዎች መግደሏንም ተናግራለች። እስራኤል በደቡባዊ ጋዛ ሰርጥ የምትገኘውን ኻን ዩኒስ ላይ የአየር ጥቃት ማድረሷም ነው የተዘገበው። እስራኤልና ሀማስ ውጊያቸውን የቀጠሉት ሁለቱ ወገኖች በቀረበላቸው አዲስ የተኩስ አቁም ሀሳብ እንዲስማሙ ለማድረግ

ለማድረግ ጥረት እያደረጉ ያሉት አደራዳሪዎች ምላሻቸውን ለመስማት እየተጠባበቁ ባለበት በአሁኑ ወቅት ነው የቀረበው የተኩስ አቁም ሀሳብ ውጊያው ለአጭር ጊዜ እንዲቆምና በሀማስ ቁጥጥር ስር ያሉትን ታጋቾች ለማስለቀቅ የታለመ መሆኑም ተጠቁሟል። የተኩስ አቁም ሀሳቡ የቀረበው በሳምንቱ መጀመሪያ የዩናይትድ ስቴትስ የካታር የእስራኤልና የግብጽ ባለስልጣናት ፓሪስ ላይ ባደረጉት ውይይት ሲሆን የሀማስ መሪ

እስማኤል ሀኔ በተኩስ አቁሙ ጉዳይ ለመነጋገር ወደ ካይሮ እንደሚጓዙ ተጠብቆ ነበር። ስለ አዲሱ የተኩስ አቁም ሀሳብ ዝርዝር ይዘት ትላንት ረቡዕ የተጠየቁት የዋይት ሀውስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ጆን ከርቢ የይዘቱ ዝርዝር የመጨረሻው ተደርጎ ሊወሰድ የሚችለው ስምምነቱ ከተቋጨ በኋላ ብቻ መሆኑን ጠቁመዋል። ያም ቢሆን በጥቅሉ አላማው በህዳር ወር ከተደረሰውና ለአንድ ሳምንት ያክል ከቆየው ተኩስ አቁም ረዘም ላለ ጊዜ የሚዘልቅ መሆኑንም አመልክተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት

ድርጅት የሰብአዊ ረዳት ጉዳዮች አስተባባሪ ቢሮ ኃላፊው ማርቲን ግሪፍስ ከጋዛ ነዋሪ ህዝብ ሰባ አምስት ከመቶ የሚሆነው ከቅዮ መፈናቀሉን ትላንት ረቡ ለመንግስታቱ ድርጅት የጸጥታ ምክር ቤት የገለጹ ሲሆን ተፈናቃዮቹ የሚኖሩት በየቀኑ እየተባባሰ በመሄድ እጅግ አስከፊ ሁኔታ ውስጥ መሆኑንም አስገንዝበዋል። ከግብፅና ከእስራኤል ለተፈናቃዮቹ እርዳታ ማስገቢያና ሲቪሎች የሚንቀሳቀሱባቸው በርካታ መንገዶች እንዲከፈቱም ተማጽኖ አቅርበዋል።

የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪው ጥሪውን ያሰሙት ብዛት ያላቸው የመንግስታቱ ድርጅት የፍልስጤማውያን ረድኤት መስሪያ ቤት ኡንሩዋ ሰራተኞች እንደ አውሮፓውያን አቆጣጠር ጥቅም ሰባት ቀን በተፈጸመው የሽብርተኛ ጥቃት ሳይካፈሉ አልቀሩም የሚል ውንጀላ ማቅረቧን ተከትሎ ዋና ዋና ለጋሾች ለተቋሙ የሚሰጡትን እርዳታ ባቋረጡበት በአሁኑ ወቅት ነው።

ዩናይትድ ስቴትስ የመን ውስጥ በርካታ አብራሪ አልባ አውሮፕላኖችን ደበደበች። የጋዛን ጦርነት ተከትሎ በአካባቢው ውጥረቱ እየተባባሰ ባለበት በዚህ ወቅት ዩናይትድ ስቴትስ የመን ውስጥ ለመብረብር እየተዘጋጁ የነበሩ አስር ሰው አልባ አውሮፕላኖችን መምታቷን ትላንት ረቡዕ አንድ የዩናይትድ ስቴትስ ባለስልጣን ተናግረዋል። ከዚያም ሌላ የዩናይትድ ስቴትስ የባህር ኃይል በኤደን ባህረ ሰላጤ ሶስት የኢራን አብራሪ አልባ አውሮፕላኖችንና የየመን ሁቲዎች ጸረ መርከብ ተወንጫፊ ሚሳይሎችን ተኩሶ መጣሉን የዩናይትድ ስቴትስ የጦር

ማዕከላዊ እዝ ባወጣው መግለጫው አስታውቋል። በጥቃቱም በሰውም ሆነ በንብረት ላይ ጉዳት ደርሶ እንደሆነ መረጃ እንደሌለው መግለጫው አክሎ አመልክቷል። አብዛኛው የየመን ግዛት የሚቆጣጠሩት በኢራን የሚታገዙት ሁቲ ታጣቂዎችም በቅርብ ሳምንታት በቀይ ባህርና በኤደን ባህረ ሰላጤ የሚያልፉ መርከቦች ላይ በተደጋጋሚ በሰው አልባ አውሮፕላንና በሚሳይል ጥቃት ሲያደርሱ ቆይቷል። ጥቃቱን የሚፈጽሙትም እስራኤል ጋዛ ውስጥ የሚታካሄደውን ወታደራዊ ዘመቻ ለመቃወምና ለፍልስጤማውያን ድጋፋቸውን ለመግለጽ መሆኑንም አመልክቷል

ተገልጠዋል። ትላንት ረቡ ሁቲዎቹ በዩናይትድ ስቴትስ ባህር ኃይል አውዳሚ መርከብ ላይ ጥቃት ካደረሱ ከጥቂት ሰዓታት በኋላ የባህር ኃይላችን በኤደን ባህረ ሰላጤ በዩናይትድ ስቴትስ የንግድ መርከብ ላይ እርምጃ ወስዷል ሲሉ ተናግረዋል። የመን ሁቲዎች በቀይ ባህርና ና አካባቢ የሚያደርሱት ጥቃት በእስያና በአውሮፓ መካከል የሚደረገው የንግድ እንቅስቃሴ እያጓተተ ሲሆን ለአቅርቦት እጥረት ይመጣል የሚል ስጋትም ተፈጥሯል። ከዚያም ሌላ ሀያላኑ ሀገራቶች ዘንድ የጋዛው ጦርነት ወደ ቀጠናዊ ግጭት ሊሸጋገር ይችላል የሚል ስጋት

ጥቃትም አሳድሯል። በቅርቡ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ሲናገሩ ሁቲዎቹ ጥቃታቸውን ማድረሳቸውን ላያቆሙ እንደሚችሉ ቢያምኑም የቡድኑ ኢላማዎች የሚያካሄደውን ጥቃት እንደሚቀጥል

መናገራቸው ይታወሳል። ህንድ በቀይ ባህር ላይ የባህር ላይ ዘራፊዎችን የሚከታተሉ የጦር መርከቦችን አሰልፋለች። ህንድ ከቀይ ባህር በስተምስራቅ መርከቦችን በባህር ላይ ዘራፊዎች የሚጠባበቁ ቢያንስ አስራ ሁለት የጦር መርከቦችን ነው ያሰለፈችው። ምዕራባውያን ሀያላን በኢራን የሚደገፉ የየመን ሁቲዎች በሚያደርሱ ጥቃት ላይ እያተኮሩ ባሉበት በአሁኑ ወቅት ቀደም ካሉት

ከአሁን ቀደም ከተሰማራው የገዘፈ የባህር ኃይል ያሰለፈችው ህንድ ያሰማራቻቸው ኃይሎች ከ250 የሚበልጡ መርከቦችን እየመረመሩ መሆናቸውም ተዘግቧል። በዩናይትድ ስቴትስ የሚመራው የቀይ ባህር ግብረ ኃይል ያልሆነው ህንድ ያልሆነችው ህንድ በዚያ ግብረ ኃይል ውስጥ የተሰማራ የጦር መርከብ አላሰማራችም። ኤደን ባህረ ሰላጤ ግንባር ላይ ግን ሁለት የጦር መርከቦች ያቆመች ሲሆን ሰሜናዊና ምዕራባዊ የአረቢያ ባህር ላይ ቢያንስ

አስር የጦር መርከቦች ከቅኝት አውሮፕላኖች ጋር ማሰማራቷን የህንድ ባለስልጣናት አስታውቀዋል። የህንድ የውጭ ጉዳይ ሚኒስቴር ሱባ

ሱ ባህራማኛ ሻንካራ ባለፈው ማክሰኞ በሰጡት መግለጫ ህንድ በአቅምም በጥቅምም እያደገች ስለሆነ እና ጥሩ ያላት መሆኗ ችግሮች ሲፈጠሩ መርዳት አለባት ብለዋል። ዩናይትድ ስቴትስ፣ ቻይናና ፈረንሳይን ጨምሮ ሌሎች ሀገራቶችን በቀይ ባህር አካባቢ የባህር ኃይል ያሰማሩ ሲሆን ህንድ ከሁሉም ግዙፉ የእርሷ መሆኑን ተናግራለች። የየመን ሁቲዎች ካለፈው ህዳር ወዲህ በቀይ ባህር ላይ የሚጓዙ መርከቦች ላይ ጥቃት እያደረሱ ሲሆን ጥቃቱን የሚፈጽሙት ከእስራኤል ጋር የሚዋጉ ፍልስጤማውያን ለመደገፍ መሆኑን መናገራቸው

የሚታወስ ነው። በዩናይትድ ስቴትስ የሚመራው የቀይ ባህር ግብረ ኃይል ቀይ ባህር ላይ ለሚንቀሳቀሱ መርከቦች ጥበቃ የሚሰጥ ሲሆን፣ የመን ውስጥ ያሉ የሁቲ ታጣቂዎች ኢላማዎችም ላይ ጥቃት አድርሷል። የህንድ የጉዳዩ ተንታኞች ግን ግጭቱ ከቀይ ባህር ውጭ እየተዛመተ መሆኑንም ነው ያመላከቱት።

ሊቢያ ግብፃውያን ፍልሰተኞችን ወደ ሀገራቸው መመለስ ጀመረች። የሊቢያ ባለስልጣናት ያለ ህጋዊ ፍቃድ የገቡ 350 የሚደርሱ ግብፃውያን ፍልሰተኞችን ወደ ሀገራቸው መመለስ መጀመራቸውን አስታውቀዋል። ጦርነት ያዳሸቃት ሊቢያ ወደ አውሮፓ ለመግባት አደገኛ ጉዞ የሚያደርጉ አፍሪካውያን ፍልሰተኞች ዋና መነሻ ሆናለች።

የሊቢያ ተቀናቃይ መንግስታት ትሪፖሊ የሚገኘው ጸረ ፍልሰተኛ ተቋም በህገ ወጥ መንገድ የገቡ የውጭ ሀገር ሰዎችን እንዲያስወጣ ባለፈው ዓመት ስምምነት ላይ መድረሳቸው አይዘነጋም። ባለፈው ማክሰኞ የሚበዙቱ ሴቶች የሆኑ 323 ፍልሰተኞች ከትሪፖሊና ከቤንጋዚ ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጋር በመተባበር ወደ ናይጄሪያ ተመልሰው የተላኩ ሲሆን የሊቢያው የጸረ ፍልሰተኞች ተቋም ስራ አስኪያጅ ኮሎኔል ሃይታም ቤልጋሴም ኦማር በሰጡት በቀጣዮቹ ቀናትም

ፍልሰተኞችን ማስወጣታቸው እንደሚቀጥል ተናግረዋል። ሊቢያ ባለፈው ህዳር 600 በታህሳስ ደግሞ 650 ግብፃውያን ፍልሰተኞችን ወደ ሀገራቸው መልሳለች። ብዙዎቹ ግብፃውያንም ወደ ሊቢያ የሚሄዱት በባህር ወይም ወደ አውሮፓ ለመጓዝ አለመው ቢሆንም ለብዙ አመታት እዚያው ሊቢያ ቀርተው በግብርናና በግንባታ ስራ ተቀጥረው የሚኖሩ ሲሆን ብዙ ሺህ ግብፃውያን ፍልሰተኞችም በዚያ ይገኛሉ።

በመጨረሻም የአውሮፓ ህብረት መሪዎች ለዩክሬን 50 ቢሊዮን ዶላር እርዳታ ለመስጠት ተስማሙ። የአውሮፓ ህብረት መሪዎች ቀደም ያለው የሃንጋሪ ተቃውሞ ሳያቆማቸው ለዩክሬን የ50 ቢሊዮን ዶላር እርዳታ እንዲሰጥ ዛሬ ሐሙስ ሙሉ በሙሉ ድምፅ ስምምነት ላይ ደርሰዋል። በስምምነቱ መደሰታቸውን የገለጹት የአውሮፓ ምክር ቤት ፕሬዚዳንት ሼርል ሚሽል የአውሮፓ ህብረት ለዩክሬን ድጋፍ መስጠት ምን ያህል አስፈላጊ እንደሆነ እንደሚገነዘብ ኃላፊነት ወስዶ ድጋፉን ሰጥቷል ብለዋል። ስምምነቱ ዩክሬን ለረዥም ጊዜ ጠንካራ የገንዘብ ድጋፍ ማግኘቷል

ሀገሪቷንም ያረጋግጥላታል ሲሉም አክለዋል። የዩክሬኑ ፕሬዚዳንት ቮልደሚር ዘለንስኪ በበኩላቸው በሙሉ ድምጽ ስምምነት መደረጉ የአውሮፓ ህብረት ያለው ጠንካራ አንድነት እንደሚያንጸባርቅም ገልጸዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ በበኩላቸው እርዳታው መፈቀዱ የዩክሬን ረጂዎች ተሰላሽቷል የሚባለውን ፉርሽ አድርጎታል ብለዋል። አክለውም ለሩሲያ ፕሬዚዳንት ፑቲን የዩክሬንና

የዩክሬንንና የዓለምን ቁርጠኝነት ተቋቁሜ ወደፊት እገፋለሁ የሚለውን ተስፋ አጨልሙባቸዋል ብለዋል። አድማጮች ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ወደ ቀሪ መሰናዶዎች አብራችሁ እንድትቆዩ እየጋበዝኩ ወደ አሉላ እመልሳቸዋለሁ።

ኤደንን ለሰዓቱ የዓለም ዜናዎች ያመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የዕለተ ሐሙስ ዝግጅታችንን ነው። ዛሬ ዕለቱ ጥር 23 2016 ዓ.ም ዓ የምሽቱ አስተናጋጃቸው አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳ አሸናፊና ግርማ ደገፋ፣ ዋና አዘጋጇ ጽዮን ግርማ ናት። የማኅበራዊ ዝግጅቶቻችን አሰናጇ አባየሁ ግቢያው

እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን አሁን በቅድሚያም ወደ ዕለቱ አቢይ ርዕስ ኢጋድ ሌላ ስብሰባ እንዲጠራ ኢትዮጵያ ጠየቀች

ከሶማሊላንድ ጋር የተፈረመው የመግባቢያ ሰነድ ስምምነቱና ተያያዥ ውጥረቶች ዙሪያ እንዲወያዩ ኢጋድ ጠርቶት በነበረው ስብሰባ ያልተገኘችው ኢትዮጵያ ሌላ ሌላ ስብሰባ እንዲጠራ ግን ጥያቄ አቅርባለች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት ጋዜጣዊ መግለጫ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል አገራቱን ስብሰባ እንዲጠራ ነው ኢትዮጵያ ጥያቄ ማቅረቧን ያስረዱት። ኬኔዲ አባተ ተከታትሎታል።

ዓለም አቀፍ መነጋገሪያ እንደሆነ ዛሬ አንድ ወሩን የደፈነው የባህር በርን ማዕከል ያደረገው የኢትዮጵያና ሶማሊላንድ ሁሉን አቀፍ የትብብር አጋርነት የመግባቢያ ሰነድ በአፍሪካ ቀንድ ውጥረትን እንዳባባሰ ቀጥሏል። በተለይም በኢትዮጵያና ስምምነቱ ሉዓላዊነቴንና የግዛት አንድነቴን የሚጻረር ነው በምትለው ሶማሊያ መካከል የውጥረት ምንጭ የሆነው የመግባቢያ ሰነዱ የተባበሩት መንግስታት የጸጥታው ምክር ቤት አጀንዳ እስከመሆን ደርሷል። ምክር ቤቱ የአፍሪካ ሰላምና ደህንነት

የሚል ርዕስ ስር በኢትዮጵያና ሶማሊያ መካከል በተፈጠረው አለመግባባት ላይ በዚህ ሳምንት ሰኞ ጥር 20 ቀን 2016 ዓ ምት በዝግ መክሯል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ሐሙስ ጥር 23 ቀን 2016 ዓ ምት ለጋዜጠኞች መግለጫ በሰጡበት ወቅት የጸጥታው ምክር ቤት ስብሰባን አስመልክቶ ከአሜሪካ ድምፅ ለተነሳላቸው ጥያቄ ምላሽ ሰጥተዋል። በሶማሊያ ጥያቄ ላይ ተመስርቶ በተካሄደው በዚህ ዝግ ስብሰባ ላይ ኢትዮጵያ መሳተፏን

የገለጹት ቃል አቀባዩ በምክር ቤቱ ስለተንጸባረቀው አቋም አብራርተዋል። ትልቁ ጥያቄው ይሄ አካባቢያዊ መፍትሄ ያስፈልገዋል የሚል ነው። የወጣ ምንም አይነት መግለጫ የለም። አካባቢያዊ መፍትሄ የሚለው ደግሞ የኢትዮጵያ ብቻ ሳይሆን የአፍሪካ ሕብረትም አቋም ነው። አካባቢ መፍትሄ ሲባል ኢጋድንም ያካትታል። ኢትዮጵያ ኢጋድ እንዲጠናከር ትልቅ አስተዋጽኦ ታደርጋለች ራሷ

ከተቋቋሞቻቸው አባል ከሆነችባቸው ተቋሞች አንዱ ነው። በስብሰባው ላይ ኢትዮጵያ ከመግባቢያ ሰነዱ ጋራ በተገናኘ አቋሟን ማንጸባረቋንም ገልጸዋል። ኢትዮጵያ ያራመደችው አቋም ሴኩሪቲ ካውንስል፣ ይሄ ጉዳይ ባህር መዳረሻ የማግኘቱ ጉዳይ የኢኮኖሚ ጉዳይ ነው፣ ይሄ ጉዳይ የአካባቢያዊ ውህደት ጉዳይ ነው፣ ይሄ ጉዳይ የሰላምና ደህንነት ጉዳይ ነው የሚል ነው ሱኑ ነው

እንደዚህ ብዙ መድረክ ላይ ለማንሳት

የተሞከረው ኢትዮጵያ የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ በሶማሊያ የቀረበውን ጥያቄ እንደተቃወመች ምክር ቤቱ ከስብሰባው አንድ ቀን ቀደም ብሎ እሁድ ማታ በድረገጹ ባወጣው ሪፖርት አስታውቋል። ኢትዮጵያ ለተቃውሟዋ በምክንያትነት ያቀረበችው ጉዳዩ በአፍሪካ ህብረት የጸጥታው ምክር ቤት የተያዘ በመሆኑ የተመድ የጸጥታው ምክር ቤት ሊወያይበት አይገባም የሚል እንደሆነ ሪፖርቱ አመልክቷል። በኢትዮጵያና በተገንጣይዋ ሶማሊላንድ መካከል ታኅሣሥ 2 ቀን 2016

ስድስት ዓመተ ምህረት የተፈረመውን የመግባቢያ ሰነድ ተከትሎ እየተካረረ ባለው የኢትዮጵያና ሶማሊያ አለመግባባት ላይ ባለፈው ጥር ስምንት ቀን የተነጋገረው የአፍሪካ ህብረት የጸጥታው ምክር ቤት ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ውጥረትን እንዲያረግቡ መጠየቁን መዘገባችን ይታወሳል። ውጥረቱ በከፍተኛ ሁኔታ እንዳሳስበው የገለጸው ምክር ቤቱ በሁለቱ መንግስታት መካከል ውይይትን የሚያስጀምርና ተከታታይ ሪፖርት የሚያቀርብ ልዑክ እንዲመደብ ጠይቆ የህብረቱ የአፍሪካ ቀንድ ተወ

ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዚደንት ኦልሴጎን ኦባሳንጆን ጠቁሟል። ኢትዮጵያ የተመድ የጸጥታው ምክር ቤት በጉዳዩ ላይ ስብሰባ እንዳይቀመጥ ባመለከተችበት ደብዳቤ በኦባሳንጆ መሪነት እንዲካሄድ የቀረበውን የአፍሪካ ህብረትን የውይይት ጥያቄ እንደምትቀበል መግለጿን ምክር ቤቱ በሪፖርቱ አስፍሯል። ጉዳዩ አፍሪካዊ መፍትሄ እንደሚያሻው የምትገልጸው ኢትዮጵያ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በኢትዮጵያና በሶማሊያ መካከል በተፈጠረው ውጥረት ላይ በቅርብ

ቅርቡ በተወያየበት ልዩ ስብሰባ ላይ ባትገኝም ድርጅቱ ሌላ ስብሰባ እንዲጠራ ጥያቄ እንዳቀረበች ተዘግቧል። አምባሳደር መለስ ዓለምም ይህንኑ አረጋግጠዋል። ስብሰባ እንዲጠራ የቀረበ ጥያቄ ነው። በዛ ደረጃ እንዲወሰስ ማህበራዊ ሚዲያ ላይ ከሚገባው ላይ ሲቀርብ ስላየሁት ነው።

ኢትዮጵያ ባለፈው ጥር ዘጠኝ ቀን በኡጋንዳ ኢንቴቤ በተካሄደው የኢጋድ ልዩ የመሪዎች ስብሰባ ላይ ያልተገኘችው ስብሰባው የተጠራበት ጊዜ አጭር በመሆኑ ነው ሲሉ ቃል አቀባዩ አምባሳደር መለስ ዓለም ከሁለት ሳምንት በፊት በሰጡት መግለጫ ላይ ተናግረው ነበር። ከስብሰባው በኋላ የወጣው መግለጫ በኢትዮጵያና በሶማሊያ መካከል ከቅርብ ጊዜ ወዲህ የሚታየው መካረር በእጅጉ እንደሚያሳስበው አመልክቷል። መግለጫው የሶማሊያን ሉዓላዊነት አንድነትና የግዛት አህድነት እንደሚያከብር ገልጾ ሁለቱም

ወገኖች ውጥረቱን እንዲያረግቡና ውይይት እንዲያደርጉ ጥሪ ማቅረቡ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዘገባው አመሰግናለሁ። የዕለቱን አብርስ ነበር የተከታተላችሁት። ክብራትና ክብራን አድማ የተመልካቾቻችን ወደ መጽሔቱ ዝርዝሮች ስንዘልቅ ደግሞ

ህዝብ የህዝብ ተወካዮች ምክር ቤት እንደራሴና የአማራ ብሔራዊ ንቅናቄ አብን አባል ዶክተር ደሳለኝ ጫኔ ትናንት ረቡዕ ምሽት ከመኖሪያ ቤታቸው ተይዘው መታሰራቸውን አንድ የቤተሰባቸው አባል የገለጡበትን ነው የምንመለከተው። ዶክተር ደሳለኝ ፌዴራል ፖሊስ ወንጀል ምርመራ ማረፊያ ውስጥ እንደሚገኙም ታውቋል። መረጃውን የጠየቅነው የፌዴራል ፖሊስ በአስቸኳይ ጊዜ አዋጅ ስር የሚያዙ ሰዎችን መረጃ የሚሰጠው ኮማንድ ፖስቱ ብቻ ነው ማለቱም ተጠቅሷል።

የህግ ጠበቃቸው ታዲያ ደንበኛቸውን ነገ አርብ እንደሚጎበኙ ገልጠዋል። ኬኔዲ አባተ ነው ለዚህም

የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ትላንት ረቡ ጥር 22 2016 ዓ ም ምሽት ላይ በፖሊስ ተወስደው መታሰራቸውን አንድ የቤተሰባቸው አባል ለአሜሪካ ድምፅ ተናግረዋል። የፌዴራል ፖሊስ የደንብ ልብስና መለዮ ያጠለቁ ሁለት ሰዎች እንዲሁም ሌሎች የታጠቁ ሁለት ሲቪል ለባሾች በህግ ይፈለጋሉ ብለው ከመኖሪያ ቤታቸው እንደወሰዷቸው ለደህንነቴ የሰጋለው በሚል ማንነታቸውን እንዳንገልጽ የጠየቁን

አንድ የዶክተር ደሳለኝ ቤተሰብ አባል ገልጸዋል። ትናንትና ሶስት ሰዓት ተኩል ነው የመጡት የህግ አካል ሰዎች፣ ሶስት ሰዓት ተኩል መጡ። በራን ኳኩ፣ ማን ነው ስልት ክፈቱ በተደጋጋሚ በሩ እንቆረቆሩት። ከፈትን፣ ስንከፍት ዶክተር ደሳለኝ አምጡት አሉ። አራት ናቸው ቤት ውስጥ የገቡት፣ ሁለት ሚሊተሪ ልብስ ለብሰው የታጠቁም፣ ሁለት ሲቪል የታጠቁም፣ ግን ሁሉም ታጥቀዋል፣ መሳሪያ ይዘው ነው የገቡት።

ከዛ ምንድን ነው የፈለጋችሁት? ምንድን ነው ምናምን ስላችሁ፣ በቃ እንፈልገዋለን ወደ ህግ እንሄድ ነው። ምን አድርገን ነው? ምን ለምን ይሄዳል? ምንድን ነው የፍርድ ቤት መጠሪያ በርስነት? ሁላቸውም በቃ ወደ ህግ ነው መሄድ ያለበት አሉን። ወደ ህግ ወሰዱት ማለት ነው። ዘውት ሄዱ። ምክንያቱን አላወቅንም። በምን ምክንያት እንዳሰሩት፣ በቃ በህግ እንፈልጋለን እና ወደ ህግ እንሄድ ነው። ምን ህጋዊ ነኝ ምን አድርጌ ነው ሲላቸው፣ በቃ መሄድ አለብን። የፌዴራል ወንጀል ምርመራ ፖሊስ ነው እዛ

ሜክሲኮ ነው የታሰረው። የፖሊስ ባልደረቦቹና የጸጥታ ሰራተኞቹ ዛሬ ሐሙስ ጠዋት ዶክተር ደሳለኝን ይዘው መመለሳቸውንና ቤታቸውን ፈትሸው ኤሌክትሮኒክስ ቁሳቁስና ሰነዶችን እንዲሁም ራሳቸውን አቶ ደሳለኝንም መልሰው ይዘው መሄዳቸውን እኒሁ ዘመድ አመልክተዋል። ጠዋት ደግሞ ሶስት ሰዓት ተኩል ላይ ቤት በረበራ በለኋጠው ይዘው ይደዋል። ኤሌክትሮኒክስ ታብሌት፣ ስልክ፣ ዶኪመንቶች፣ ወረቀቶች፣ የስብሰባ አጀንዳዎች ምናምን ይዘ

ከአብን መስራቾች አንዱና የንቅናቄው የመጀመሪያ ሊቀመንበር የነበሩት ዶክተር ደሳለኝ ጫኔ ከአስቸኳይ ጊዜ አዋጁ ወዲህ የተያዙ ሁለተኛ የሕዝብ ተወካዮች ምክር ቤትና የአብንም አባል ናቸው። ሌላም የአብን አመራር አባልና እንደራሴ አቶ ክርስቲያን ታደለ አማራ ክልል ውስጥ ባለው የጸጥታ መደፍረስ ምክንያት በክልሉ ውስጥና እንደ አስፈላጊነቱ በመላው ኢትዮጵያ ተግባራዊ ይደረጋል የተባለውና የኃይል ጊዜው ሰሞኑን የሚያበቃው የአስቸኳይ ጊዜ አዋጅ በሚኒስትሮች ምክር ቤት በተደነገገ

የተደረገበት ዕለት ሐምሌ 28 2015 ዓም ተይዘው ታስረዋል። የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧ ያለው፣ የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገርና የሰላም ሚኒስትር ዴታ የነበሩት የኦሮሚያ ክልል ጨፌ አባል አቶ ታዬ ደንደአም እስር ቤት ያሉ እንደራሴዎች ናቸው። የዶክተር ደሳለኝ ጫኔ ጠበቃ አቶ ሰለሞን ገዛኸኝ ጠበቆች ደንበኞቻቸውን ማግኘት የሚችሉት ሰኞ፣ ረቡዕና አርብ መሆኑን ጠቅሰው ነገ አርብ ደንበኛቸው ታስረው ወደሚገኙበት እንደሚሄድ

እንደሚካሄዱ ገልጸዋል። ከዚህ በፊት በአስቸኳይ ጊዜ አዋጁ የታሰሩ ሌሎች ደንበኞቻቸውን ማግኘት እንዳልተፈቀደላቸው አቶ ሰለሞን አስታውሰው፣ ዶክተር ደሳለኝ የተያዙት ከአስቸኳይ ጊዜ አዋጁ ውጭ በሆነ ምክንያት ከሆነ ሊያገኟቸው እንደሚችሉ ተስፋ እንዳላቸው ተናግረዋል።

ፖሊስ ሜክሲኮ የሚገኘው እዛ ነው ያሉት። ትናንትና ነው ማታ የወሰዷቸው፣ ለብርበራ ግን ዛሬ አራት ሰዓት ላይ ወደ መረባቤታቸው ወስደዋቸው ብርበራውን አከናውኖ ጨርሰው ተመልሰዋል ወደ ፌደራል ፖሊስ። ቶ ክርስቲያን ታደለ በታሰሩበት ወቅት አርብ ታስተው ሰኞ ቤተሰቷቸው በደቦል መሰረት ሄጄ ለማግኘት ጥረት አድርገን ነበር። ሆኖም ግን ያው እንድናገኝ አልተፈቀደልንም።

ተመሳሳይ ካልሆነ በስተቀር እንግዲህ አገኛቸዋለሁ ብዬ አስባለሁም። ብርበራም ስለተደረገ ምናልባትም ፍርድ ቤት እንዳይቀርቧቸው ከሆነ አብሬያቸው እንድቀርብ ቤተሰቦቻቸውም ስለነገሩኝ ነገ ገብቼ አገኛቸዋለሁ ብዬ አስባለሁ።

የዶክተር ደሳለኝን መታሰር አስመልክቶ እስካሁን ከፖሊስም ሆነ ከሌላ የመንግስት አካል የወጣ መረጃ የለም። ማብራሪያ እንዲሰጡን የጠየቅናቸው የፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ አቶ ጄይላን አብዲ ከአስቸኳይ ጊዜ አዋጁ ጋር በተገናኘ የሚያዙ ሰዎችን በሚመለከት መረጃ የመስጠት ስልጣን የኮማንድ ፖስቱ እንደሆነ ነግረውናል። በፓርላማ ውስጥና በውጭም ገዢውን ፓርቲ በመሞገት የሚታወቁት ዶክተር ደሳለኝ ጫኔ

ባለፈው ሰኔ 29 በተካሄደው የምክር ቤቱ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ስልጣናቸውን እንዲለቁና ምክር ቤቱም እንዲበተን ጠይቀው ነበር። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ቴኔዲን ለዘገባዎቹ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ተከታዩ የመጽሔት ርዕስ ደግሞ ወደ መቀሌ ይወስደናል። የትግራይ የጦር አካል ጉዳተኞች ዛሬም በቂ ድጋፍ ጥየቃ ሰልፍ ወጡ። በአመራሮቻቸው መዘንጋታቸውንና በቂ የሕክምና ድጋፍ እንዳልተደረገላቸው ገልጠው የተቃውሞ ያሰሙት የቀድሞ ትግራይ ተዋጊ አባላት ዛሬ ሐሙስ በመቀሌ ከተማ

የተቃውሞ ሰልፍ አካሂደዋል። የህወሓትና የትግራይ ጊዜያዊ አስተዳደር አመራሮች ህብረተሰቡ ለሚያነሳቸው ጥያቄዎች ምላሽ ከመስጠት ይልቅ ሁለት ወራት በስብሰባ በማሳለፋቸው ሰልፈኞቹ ትችቶቻቸውን አድርሰዋል። የማዕከላዊ ኮሚቴው ስብሰባውን ለ41 ቀናት ያካሄደው ህወሓት ትናንት ማምሻውን ባወጣው መግለጫ ስብሰባው ረዥም ቀናት መውሰዱን ጠቅሶ ይቅርታም ጠይቋል። ሙሉጌታ አስበሃ ተከታትሎታል።

በሰሜን ኢትዮጵያው ጦርነት ወቅት ከትግራይ ኃይሎች ጎን ተሰልፈው ከፍተኛ ጉዳት የደረሰባቸው የቀድሞ ተዋጊዎች ዛሬ ሐሙስ በመቀለ ከተማ የተለያዩ ጎዳናዎች ባካሄዱት ሰልፍ በቂ ሕክምና አለማግኘታቸውና የተመደበላቸው በጀትም እየተመዘበረ እንደሚገኝ በመግለጽ ተቃውሟቸው አሰምተዋል። በቁጥር ከ150 በላይ የሚሆኑ ከእነርሱም የሚበዙት በተሽከርካሪ ወንበር ዊልቼር እና በሰው ድጋፍ ሲንቀሳቀሱ የታዩት የጦር አካል ጉዳተኞቹ ወደ ክልሉ ጊዜያዊ አስተዳደር ፕሬዚደንት ጽህፈት ቤት አምርተው አቤቱታ

ቸውን ለባለስልጣናቱ አቅርበዋል። ከሰልፉ ተሳታፊዎች አንዱ የሆነው አጽብሃ ተስፉ በሁለት እግሩና በሆዱ ላይ ከፍተኛ ጉዳት የደረሰበት የቀድሞ ተዋጊ ነው። አመራሮቹ ረስተውናል ያለው አጽብሃ በተደጋጋሚ ሰልፍ እየወጡ ያሉት ጥያቄያቸው በአመራሩ ትኩረት ስለማይሰጠው እንደሆነ ለአሜሪካ ድምፅ ገልጿል። እና ቀድማዊ ጉዳት ደረጃ ኮይኑ አንደኛ ደረጃ የሚባል ከፍተኛ ጉዳት ያለብን የቀድሞ ተዋጊ አባላት ነን። ዋናው ጥያቄያችንም እስካሁን ሕክምና አላገኘንም

በስቃይና መከራ ውስጥ ነው ያለነው። መድኃኒት እየገዛን ያለነው ቤተሰቦቻችንን እያስቸገርን ከግል ፋርማሲዎች ነው። ለአብነት እኔ የምጸዳዳው በሆዴ በኩል በገባልኝ ትቦ ነው። ይህንንም በሁለት መቶ ሃምሳ ብር እየገዛው ነው የምጠቀመው። ባለፉት ሶስት ዓመታት ችግራችሁ ምንድን ነው ብሎ የጠየቀን አመራር የለም። በአንጻሩ ይኸው አመራር

ለሁለት ወራት ያህል መፍትሄ በሌለው ስብሰባ ተጠምዶ ሰንብተዋል። ምን አለ የተፈናቀሉትን ወደ ቀያቸው ለመመለስና ለእኛም ጥያቄ ምላሽ ለመስጠት ቢተጋ። በሰልፉ ያገኘሁት ያሲን መሐመድ የተባለ ሌላ የጦር አካል ጉዳተኛም ሶስት ዓመት አድርጌ ያለው ምንም ህክምና ለውጥ የለው ነርዝ ነ በቀኛማ ህክምና መካት አለባቸው ህክምና ለሞታች ይህን ባልዩ ሀይል ለአንዱ ሰጥቶ ለአንዱ መከልከል ተገቢ አይደለም። እኩልነት አለ

ለሁሉም አካባቢ አለበት። ሰልፈኞቹ በቢሮቸው ያነጋገሩት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጀኔራል ታደሰ ወረደም አቤቱታቸውን በመገንዘብ መፍትሄ ለማበጀት ነገ፣ አርብ የጦር አካል ጉዳተኞቹ በሚኖሩበት ቦታ በአካል ተገኝተው ተጨባጭ ሁኔታውን እንደሚያጣሩ ለሰልፈኞቹ ነግሯቸዋል። በሌላ በኩል ህወሀት ካለፈው ህዳር ወር ጀምሮ ለረዥም ቀናት ሲካሄድ የቆየውን ስብሰባ ማጠናቀቁን ትናንት ባወጣው መግለጫ አስታውቋል።

የስብሰባው ዓላማ ፓርቲው ያጋጠመውን ውስጣዊ ችግር በመፍታት ላይ ያተኮረ እንደነበር የጠቀሰው መግለጫው የፓርቲው ማዕከላዊ ኮሚቴ አባላት፣ የክልሉ የጸጥታ አመራሮችና ከፓርቲው የተሰናበቱ የቀድሞ አመራሮች የተሳተፉበት ስብሰባ ነበር። ውስጣዊ፣ ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ ሁኔታዎች በትግራይ ክልል ላይ ያላቸውን ተጽዕኖ በስብሰባው እንደገመገመም ህወሀት በመግለጫው አንስቷል። በክልሉ የተከሰተው ድርቅና ያስከተለው ረሃብም ሌላው የስብሰባው ትኩረት እንደነበር ጠቅሶ

የስትራቴጂካዊ አመራር ድክመት አጋጥሞናል ብሏል። ስብሰባው ከፈጀው ረዥም ጊዜ የተነሳ ሲቀርብ የቆየው ቅሬታም ህወሀት በመግለጫው ይቅርታ ጠይቋል። በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ገብረ መድህን ገብረ ሚካኤል ስብሰባው ረዥም ጊዜ መውሰዱ ለውጥ የሚያመጣ አመራር ላለመኖሩ ማሳያ ነው ይላሉ።

የስትራቴጂካዊ አመራር ድክመት እንዳለበት በይፋ ያመነው ህወሓት የአመራር ማስተካከያ ለማድረግ ስምምነት ላይ እንደደረሰ በመግለጫው አትቷል። በሌላ በኩል የህወሓት ማዕከላዊ ኮሚቴ አባልና የቀድሞ ተዋጊዎች ወደ ሰላማዊ ኑሮ በመመለስ ላይ አተኩሮ የሚሰራው የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ዶክተራት ትንኩት መዝገቡ ከማዕከላዊ ኮሚቴ አባልነት በገዛ ፍቃዳቸው መልቀቃቸው ለፓርቲው ሊቀመንበር እንዳስታወቁ ተመልክቷል። የዶክተራት ትንኩት ከማዕከላዊ ኮሚቴ አባልነት የመውጣት ምክንያት ለማወቅና ተጨማሪ ማብራሪያ ከአመራሩና ከ

ህወሓት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽበሃም መቐለ። ሙልጌታ ጽበሃን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ስናመራ ወደ ጎረቤት ሶማሊያ ነው የሚወስደን

ሶማሊያ ለሰብአዊ ምላሽ የ1.7 ቢሊዮን ዶላር እርዳታ ጠይቃለች። የተባበሩት መንግስታት ድርጅትና የሶማሊያ መንግስት በሶማሊያ ያሉ ሰብአዊ ተግዳሮቶችን ለመቅረፍ የ1.7 ቢሊዮን ዶላር ያስፈልጋል ነው ያሉት። እንደ አውሮፓውያን የዘመን አቆጣጠሩ የ2024 ሰብአዊ ፍላጎቶች መርሃ ግብር በዚህ ዓመት ከ5 ሚሊዮን በላይ ለሆኑ ሶማሊያውያን የህይወት አድን ድጋፍ ለመስጠት እንደሚሻ ሞሐመድ አህመድ ከሞቃዲሾ ተከታዩን ዘገባ አድርሶናል።

የተባበሩት መንግስታት ድርጅት የአየር ንብረት ቀውስ፣ ግጭት፣ የተስፋፋው ድህነትና የበሽታ ወረርሽኝ በአፍሪካ ቀንድ በምትገኘው ሀገር የሰብአዊ ፍላጎቶች እንዲጨምሩ ማድረጉን ቀጥሏል ብለዋል። ጥያቄው የመጣው ሶማሊያ ዘለግ ላለ ጊዜ የቆየውን ድርቅ ለመቋቋም እየታገለች ባለችበት ወቅት ሲሆን ከባድ ዝናብና አስከፊ ጎርፍን በመከተል ተከስቷል።

ሱጋንያ ኪምብሮ የወርልድ ቪዥን ሶማሊያ የፕሮግራም ልማትና የጥራት ማረጋገጫ ዳይሬክተር ናቸው። በሶማሊያ ካለው አጠቃላይ የሰብአዊነት ሁኔታ አንጻር በአየር ንብረት ለውጥ ሳቢያ በሚከሰቱ ተደጋጋሚ ቀውሶች እንዲሁም እንደ ግጭትና አለመረጋጋት ባሉ ምክንያቶች ወርልድ ቪዥን እንደ አውሮፓውያን አቆጣጠር በ2024 ያለው የሰብአዊ ፍላጎቶች መጠን ከፍተኛ መሆኑን ይመለከታል።

እንደ ኤሮፓን አቆጣጠር በ2024 የሰብአዊ ፍላጎቶችና ምላሽ እቅድ ረቂቅ እንደሚያሳየው የ2024 የሰብአዊ እርዳታ የሚያስፈልጋቸው ሰዎች ቁጥር እንደ ኤሮፓን አቆጣጠር

ካለፈው ዓመት 2023 ከነበረበት 8.2 ሚሊዮን ወደ 6.9 ሚሊዮን ቀንሷል። ኪምቦሮ በአሁኑ ወቅት ለተባበሩት መንግስታት ድርጅት የሶማሊያ ሰብአዊ እርዳታ የተመደበው 56.6 ሚሊዮን ዶላር ብቻ ነው። ይህ መሆኑም ባለው አቅምና ፍላጎት መካከል ከፍተኛ ክፍተት እንዲኖር አድርጓል ብለዋል። ሶማሊያ የተደቆሰች ሆና በመቆየቷ አብዛኛው የገንዘብ ድጋፍ ለነፍስ አድን ጣልቃ ገብነት እንደሚውል ተናግረዋል።

ይሁን እንጂ ክምብሮ ወርልድ ቪዥንን ጨምሮ የሰብአዊ ድርጅቶች ዘላቂ መፍትሄዎችን እያቀዱ እንደሆነ ተናግረዋል። Over the last few years, World Vision Somalia has seen a gradual shift in funding. ባለፉት ጥቂት ዓመታት ወርልድ

ከአጭር ጊዜ ሰብአዊ ምላሾች በምራቅ በሶማሊያ ሰብአዊ ልማትና የሰላም ትስስር ላይ በማተኮሩ በገንዘብ ድጋፉ ላይ አዝጋሚ ለውጥ ታይቷል። ማህበራዊ ትስስርና የአኗኗር ጋር የተዋህዱ የቀውስ ማሻሻያ ዘዴዎችን ጨምሮ ተቋቋሚነትን ማጎልበትና ተደጋጋሚ ቀውሶችን መቋቋም የህብረተሰቡንም አቅም ለመገንባት ቁልፍ ናቸው። ወደ ሶስት ሚሊዮን የሚጠጉ ሶማሊያውያን የአገር ውስጥ ተፈናቃዮች በሚጠለሉባቸው ካምፖች ውስጥ ይኖራሉ።

ለእነዚህ የሚሆነው አብዛኛው ድጋፍ የሚጠበቀው ከመንግስትና ከእርዳታ ድርጅቶች ነው። ማርያ አህመድ በሞቃዲሾ ዳርቻ በሚገኘው የአገር ውስጥ ተፈናቃይ ካምፕ ውስጥ የሚኖሩ ሲሆን የሰባት ልጆች እናት ናቸው።

ውዓን ላለፉት አምስት ዓመታት ከሰባት ልጆቼ ጋር በዚህ ካምፕ ውስጥ እየኖርኩ ነው። ትንሽ የምግብና የሕክምና ድጋፍ እናገኛለን። ነገር ግን አንድ ቀን ይህንን ቦታ ትቼ አዲስ ሕይወት መጀመር እፈልጋለሁ። አሁን ግን አቅሙ የለኝም። ተንታኞች እንደሚናገሩት ዓመታዊው የዓለም አቀፍ ድጋፍ ጥሪ ሰብአዊ ስቃይን ለመግታት ወሳኝ ቢሆንም የሱማሊያን የምግብ ዋስትና ችግር ግን አይፈታም።

አሊ መሐመድ በመቋዲሾ የምግብ ዋስትና ባለሙያና ተመራማሪ ናቸው። የሶማሊያ መንግሥትና የረድኤት ድርጅቶች ያቀረቡት የድጋፍ ጥያቄ በከፍተኛ ራብ ላይ ለሚገኙ በሚሊዮን ለሚቆጠሩ ሶማሊያውያን ወሳኝ ነው። ነገር ግን ተደጋግሞ የሚመጡ ችግሮችን እያስተናገድ ነው።

ሕዝቦች ለቀውስ ምላሽ የመስጠት አቅምን እንዲያዳብሩና ምግባቸውን በዘላቂነት እንዲያመርቱ የሚያስችል ዘላቂ መፍትሔ ለማግኘት ገና አልቻልንም። ጥናቶች እንደሚያመለክቱት ሶማሊያ ለዓለም ሙቀት መጨመር ምክንያት ከሆኑት የሙቀት አማቂ ጋዞችን በመልቀቅ ያላት አስተዋጽኦ ከመቶው እጅግ ጥቂት ብቻ ቢሆንም ከአብዛኞቹ አገራት በበለጠ በአየር ንብረት ለውጥ ጋር ተያይዘው በሚመጡ ቀውሶች ትሰቃያለች።

መሐመድ አያይዘውም ሁኔታው ሊባባስ የቻለው የዓለም ሀብቶች እየቀነሱ በመሆናቸውና በሌሎች አካባቢዎች ባሉ አስከፊ ሰብአዊ ሁኔታዎች ምክንያት ነው ይላሉ። በቅርቡ እንዳየነው ለጋሾች በሶማሊያ እየታከታቸው መሆኑ አሳስቦኛል። የውጭ ጥገኝነትን ቀስ በቀስ ለመቀነስ መንግሥት ሥራዬ ብሎ በምግብ ሥርዓት ላይ ኢንቨስት ማድረግና የሀገር ውስጥ ሀብቱን ሙሉ በሙሉ ለመጠቀም ጥረት ማድረግ አለበት።

እንደ ሰብአዊ ረድኤት ጉዳዮች አስተባባሪ ኦቻ ዘገባ እንደ አውሮፓ አቆጣጠር በ2023 ከተጠየቀው የገንዘብ ድጋፍ የተገኘው 43 በመቶ ብቻ ነበር። ይህ በዚህ ዓመት በተፈጠረው ተመሳሳይ ሁኔታ ላይ ስጋት ፈጥሯል።

ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ሁለተኛው አጋማሽ ከማምራታችን በፊት ቆየት ብለን የምናቀርበው አንድ ዘገባ ላስተዋውቅ። አምባሳደር ሊንዳ ቶማስ ግሪንፊልድ ከአሜሪካ ድምጽ ጋር ቆይታ አድርገዋል። በተባበሩት መንግስታት የዩናይት ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መሰንበቻውን ወደ ምዕራብ አፍሪካ አቅንተው ላይቤሪያን፣ ሴራሊዮንና ጊኒቢሳውን ጎብኝተዋል። ይህንኑ መነሻ ያደረገ ዘገባ

አጠናቅረናል። ቆየት ብሎ ይቀርባል። አሁን ወደ ሁለተኛው አጋማሽ ስርጭት ነው የምናመራው። ቀዳሚው ባህልና ማህበረሰብ

የምሽቱ ባህልና ማህበረሰብ ትኩረት የተነፈጋት ታሪካዊቷ ጎሬ ይለናል። በጣልያን ወረራ ወቅት ለሰባት ወራት ለኢትዮጵያ መንግስት መቀመጫውን ያገለገለችው በሀያኛው መቶ ክፍለ ዘመን መባቻ የደቡብ ምዕራብ ኢትዮጵያ የንግድ መዳረሻ የነበረችው የጎሬ ከተማ አሁን ላይ ብዙ ታሪኮችን እንደያዘች መረሳቷን ነዋሪዎቿ ይናገራሉ። ጎሬ ከተማ ወደ 22 አገር አቀፍ ቅርሶችን በፌዴራል ቅርስ ጥበቃ ባለስልጣን

ማስመዝገቧን የጠቀሱት የኢሎ አባቦር ዞን ባህልና ቱሪዝም ታሪክ አጥኚ አቶ ተመስገን ኮርጄ ገለታ ደግሞ ከተማዋ ትኩረት እንድታገኝ እየተሰራ ነው ይላሉ። ገልሞ ዳዊት የከተማዋን ታሪክ የቃኘበት መሰናዶ ለዛሬው የባህልና ማህበረሰብ እንደሚከተለው ተሰናድቷል። ከአዲስ አበባ በስተ አቅጣጫ 67 ኪሎ ሜትር ገደማ ርቃ በሉባቦር ዞን የምትገኝ ታሪካዊ ከተማ ናት።

ጎሬ ጎሬ ከተማ በ1870 ዎቹ የመጀመሪያ አጋማሽ የዘመናዊ ከተማ ቅርጽና አስተዳደር ይዛ እንደተቆረቆረች ይነገርላታል። በተለይ በ20ኛ መቶ ክፍለ ዘመን መባቻ በደቡብ ምዕራብ የአገሪቱ አካባቢ የንግድ ቀጠና ሆና ታገለግል እንደነበር የከተማዋ የባህልና ቱሪዝም ጽህፈት ቤት ባልደረባ ወጣት አቡና አረጋይ ተስፋይ ያስረዳል።

ጎሬን ስናነሳ በ1874 የተመሰረተች ድንቅ ከተማ ነች። በአጠቃላይ ስለ ጎሬ ስናወራ በሰርቦ አረዶ በሚባል በአካባቢው ንጉሥ የምስረታን ሂደት የጀመረች ከተማ ነች። የስሟንም

አመጣጥ ስናየው በዋቆ ጉቱ በሚባል የአካባቢው ነዋሪ መንገድ እየሄደ ማር ያይና ይህንን ማር ከበላ በኋላ በኦሮምኛ ጎሬ ጎራ እንደማለት ሲሆን ጎራ ብሎ ያገኘውን ማር በመብላቱ ጎሬ ጎሬ ሲንጠቢን

ጎራ ብያ ልጣሽ እንደማለት ሲሆን እና የስሟም አመጣጥ በአፈ ታሪክ ከዚህ ጋር የተያያዘ ነው ማለት ነው። እና የጎሬን ታሪክ በብዛት የምናየው በኢትዮጵያ ሕዝብም ዘንድ በብዛት የምትታወቀው የኢትዮጵያ ዋና ከተማ በመሆን የቆየች ከተማ ነች። ለሰባት ቱሪያይል የቆየች ከተማ ነች። እንደ መቆየቷም መጠን ብዙ ታሪካዊ ቦታ ያላት ከተማ ነች ማለት ነው። አቶ ተመዝገን ኮርጄ ገለታ የኢሉ አባቦር ዞን ባህልና ቱሪዝም ጽሕፈት ቤት ታሪክ አጥኚ ናቸው።

ቤመንሰልገን ሉ ኦዳ ዶጊ ግዱገሌሰቴቆመሰገልወልሻ እንደሚታወቀው የሰግለን ኢሉ ነገድ ኦዳ ዶጊን እንደ ማዕከላዊ ቦታ በማድረግ እራሱን ያስተዳድር ነበር። የጎሬ ከተማ በመካከለኛው ክፍለ ዘመንም ታዋቂ ነበረች።

በጊዜው ከደቡብና ና ማዕከላዊ ኢትዮጵያ አካባቢዎች እንደ ዝሆን ጥርስ፣ ወርቅ፣ ቡና፣ ጥሪኝ ወደ ከተማዋና ምጽዋ ትልቅ ነበር። ያኔም የነጋድ ራሶች መተላለፊያ ነበረች። በተጨማሪም የአባገዳ ሰርቦ አረዶ ቀዬ ነበረች። የመጨረሻው የሰግለን ኢሉ መሪ ፈተንሳ ኢሉ መቀመጫ በዚችው ከተማ ነበር። የእንግሊዝ ቆንስላ ጽህፈት ቤት በ1906 ዓ ም በከተማዋ መከፈቱ ጎሬን

የብዙ ዓለም አቀፍ የንግድ ኩባንያዎች መናሪያ ከማድረጉም በላይ የልዩ ልዩ ሀገራት ዜጎች በተለይ ለቤትና ለተጓዳኝ ሥራዎች ከተማዋን እንዲመርጡ መስህብ ሆኗቸው እንደነበር ወጣት አቡና አረጋይ ያወሳል።

በሁለቱም ሳይድ ጋር አለው መግቢያው ላይ የእንግሊዞች በሚታወቁበት በዛ ዘመን በሚታወቁበት የነሱ ሎጎ ሎጎ ያለበት ነው። በስንገባ በሁለቱም ሳይዶች የተለያዩ ቤቶች አሉ። እነዚህ ቤቶች እዛ ውስጥ እየጠፉ ያሉ አሉ፣ አሁን እንደ የተወሰነ ደግሞ እየቆዩ ያሉ አሉ። እነ ከነዛ መሃል አብዛኞቹ የሚስተር ወከር መኖሪያ ቤቶች ወይንም ደግሞ የብሪቲሽ ቆንጽል አስተዳዳሪ የነበረው የሚስተር ወከር ቤት ውስጥ ይገኛል የአስቶርጋሚ ቤት

አለ። መዝናኛ ቦታ አላቸው፣ ፈረሶች፣ እሳት መሞቂያ ቦታ አላቸው እና በአጠቃላይ የተለያዩ እድሜ ጠገብ የሆኑ ዛፎች የሚገኙበት ነው ማለት ነው። ከእነዚህ ከእንግሊዝ ቆንስላ ውስጥም ስድስቱ በቅርጽና ጥበቃ የተመዘገቡ ናቸው።

የምዕራብ ኢትዮጵያ ፈርጧ ጎሬ በፌደራሉ ቅርስ ጥበቃ ባለስልጣን የተመዘገቡ 22 ቅርሶች እንዳሏት አቡነ አረጋ ይናገራል። በከተማዋ የተለያዩ አገራት ዜጎች እንደኖሩባት የሚያመላክቱ የስነ ሕንፃ ስራዎችም ይስተዋላሉ። በተለይ እንግሊዞች ለግንባታ ስራ ባመጧቸው አርምኖች የታነጹ ታሪካዊ ቤቶች በከተማዋ በየቦታው ይታያሉ። ግሪኮች፣ ህንዶችና አረቦችም ነበሩባት። ጎሬ የኢትዮጵያ ዋና ከተማ ለመሆን የታደለችበት አጋጣሚ

የጣሊያን ዳግም ወረራ ወቅት ነበር። የታሪክ አጥኚው አቶ ተመዝገኝ ኮርጄ ገለታ በራ ሳና ኬሳ በራ ኢጣሊያኑ ወንድ

ወራሪው ጦር የአገሪቱን አውራ ከተሞች ተቆጣጥሮ ወደ አዲስ አበባ እየተቃረበ ነበር። ንጉሠ ነገሥቱ አፄ ኃይለሥላሴም ሚያዝያ 5 ቀን 1928 ዓ ም ለሕዝብ እንደራሴዎች ምክር ቤት አቅርበው ክርክር ከተደረገ በኋላ የኢትዮጵያ ዋና ከተማ ወደ ጎሬ እንዲዛወር ስምምነት ላይ ተደረሰ። በውሳኔውም መሠረት ቢትወደድ ወልደ ጻድቅን እንደ መሪ አድርገው ከነራስ እምሩ ጋራ የሀገረ መንግሥቱን አመራሮች ሁሉ ወደ ጎሬ ከተማ ላኩ። ያኔ ብዙ መስሪያ ቤቶች

በዚህ ግቢ ውስጥ ተሰርተው አገሪቱን እስከ ህዳር 1929 ዓ ም ድረስ መርተዋል። በሆለታ ገነት ጦር ትምህርት ቤት የእኛ እጩ መኮንኖች ሲያሰለጥኑ የነበሩ ስዊድኖችም ወደ ጎሬ መጥተው እነርሱም የጥቁር አንበሳ የእምቢተኝነት ትግልን ተቀላቅለዋል።

ጥንታዊቷ ጎሬ የእንግሊዝ ቆንስላ ጽሕፈት ቤት መዘጋትን እንዲሁም የጠቅላይ ግዛቱ የፖለቲካ መቀመጫነቷ ወደ መቱ ከተማ መዛወሩን ተከትሎ አሁን የሚታይባት መቀዛቀዝና የመረሳት ሁኔታ እንደመጣ

ነዋሪዎቿ ያስረዳሉ። በታሪካዊ ቅርስነት ከተመዘገቡ ዕድሜ ጠገብ ቤቶቿ ብዙዎቹ ይዞታቸው ተዳክሞ እየፈረሱ እንደሆነም የከተማዋ ባህልና ቱሪዝም ቢሮ አመልክቷል። ታሪካዊ ዋጋ ባላቸው ሀብቶቿ በዓለም አቀፍ የቅርስ መዝገብ እንድትሰፍር መስራት እንደሚገባ የቢሮው ባለሙያ

አቡነ አረጋይ ጥሪ አቅርበዋል። የሉባ ቦርዞን ባህልና ቱሪዝም ጽህፈት ቤት ታሪክ አጥኚ አቶ ተመስገን ኮርጄ ገለታም ለተረሳችው ከተማ ተገቢ ትኩረት ሰጥቶ ታሪኳን የማስጠበቁን ጥሪ ይጋራሉ። ለአሜሪካ ድምፅ ከሉባ ቦርዞን ጎሬ ከተማ ለተጠናቀረው ዘገባ ገለሞ ዳዊት

ገልሞ መወዳዊትን ለባህልና ማህበረሰብ ዝግጅቱ ከጎሬላ ደረሰን ቅንብር እናመሰግናለን። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ተፈጥሮ አካባቢን የሚመለከት ዝግጅት ነው። የድምፅ ብክለት በአዲስ አበባ ይለናል። በአዲስ አበባ ከተማ ልዩ ልዩ ስፍራዎች የሚሰሙ ከፍተኛ ድምፆች ነዋሪዎችን እንቅልፍ ነስተዋል ነው የሚለው የከተማዋ ነዋሪና የሕግ ባለሙያ

ኬዳኔ መካሻ በመንገዶችና በመዝናኛ ስፍራዎች የሚሰሙት ከፍተኛ ድምጾች የነዋሪዎችን የሕይወት እንቅስቃሴ ማስተጓገሏቸውን ይናገራሉ። የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተባባሪነት

ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለትን በተመለከተ በየቀኑ ከነዋሪዎች ቅሬታ እንደሚቀርብላቸው ተናግረዋል። የአዲስ አበባ የከተማ አስተዳደር ስሪት ማስተር ፕላን የተደበላለቀ በመሆኑ ቢሮቸው ህጉን ለማስከበር የሚያደርገውንም ጥረት አስቸጋሪ አድርጎታል ነው የሚሉት። አስማማዋየ ነው ነው የተከታተለው በአዲስ አበባ ከተማ ከሃይማኖት ተቋማት የጭፈራና መዝናኛ ቤቶች

ተሽከርካሪዎች ከንግድና የመኖሪያ አካባቢዎች ከመንገድ ላይ የተለያዩ የንግድ ማስታወቂያዎች ከግንባታ ስራዎችና ከተለያዩ ቦታዎች የሚለቀቁ ድምፆች የከተማዋን ነዋሪዎች ረፍት አልባ አድርጓቸዋል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪና የህግ ባለሙያ ኪዳኔ መካሻ የድምፅ ብክለቱ የከተማይቱን ነዋሪዎች የዕለት ተዕለት እንቅስቃሴ መረበሽ መቀጠሉን ገልጸው በተለይ በመንገዶችና ከመዝናኛ ስፍራዎች የሚሰሙ ከፍተኛ ድምፆች የሰውን ልጅ ሰላም የሚያወኩ ናቸው ይላሉ።

ከማስታወቂያ ጋር ከተለያዩ ቅስቀሳዎች ጋር ከትራንስፖርት አጠቃቀም ጋር እንዲሁም ደግሞ ከስራዎች ጋር ለምሳሌ በመኖሪያ አካባቢ ከሚሰሩ ነገሮች እንደ ብየዳ የመሳሰሉት ነገሮች ከፍተኛ ድምፅ የሚያመነጩ እና መደበኛ ከሚባለው ድምፅ በላይ የሚረብሹ ወይም ሰላማዊ የመረጋጋት ሁኔታን የሚያውኩ ናቸው። ይሄ እንግዲህ በጣም

ሲዘወተር ሁላችንም በየመንገዱ ስንንቀሳቀስ በቀን በቀን የምናስተውለው ነገር ነው። አንዳንዴ እንዲያውም ቀጥታ ራሱ የሚናፈቅ ነገር እየሆነ ነው። የድምፅ ብክለት የአየር ብክለትን የሚከተል በዓለም ሁለተኛው ግዙፍ የአካባቢ ብክለት ነው።

ማህበረሰቡን ከእንዲህ ያሉ ብክለቶች እንዲጠብቅና እንዲቆጣጠር በሕግ ስልጣን የሰጠው ለአካባቢ ጥበቃ ባለስልጣን ነው። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለት በከተማዋ ከፍተኛ ስለመሆኑ ያረጋግጣሉ። ዋናው ከአገልግሎት ሰጪእና ከአምራች ተቋማት ነው ይሄ ድምፅ የሚመነጨው።

አገልግሎት ሰጪ ስንል የሃይማኖት ተቋማትን ጨምሮ ነው። እነዚህ ባርና ሬስቶራንት፣ ግሮሰሪ፣ ጭፈራ ቤቶች እንደ አዲስ አበባ ደግሞ ዝም ብሎ ሱቆች ጭምር ቡቲክ፣ በቀን ጊዜ ከፍተኛ የሆነ ሳይዙም በጣም ትልቅ ድምፁም የሚያወጣውም ድምፅ በጣም ትልቅ የሆነ በር ላይ ያስቀምጡና ሱቆች ጭምር አስፈላጊነቱን ጭምር ሳያውቁ ከፍተኛ ድምፅ ያመነጫሉ ማለት ነው እና በአዲስ አበባ ሁለንተናዊ የሆነ በሁሉም ቦታ በሁሉም ስራ ዘርፍ ውስጥ የሚገኝ

የብክለት አይነት ድምጽ ነው ማለት ነው። የህግ ባለሙያው ኪዳኔ ነዋሪዎች ከድምፅ ብክለት መጠበቅ በኢትዮጵያ ህገ መንግስት ጥበቃ የተደረገለት መብት መሆኑን ያስረዳሉ። በህገ መንግስታችን አንቀጽ አርባ አራት ላይ ጤናማና ንጹህ አካባቢ የመኖር መብት ለሁላችንም ተጠብቋል። በአንቀጽ ዘጠና ሁለት ላይ ደግሞ መንግስት ጤናማና ንጹህ አካባቢ እንዲኖር የአቅሙን ጥረት የማድረግ ኃላፊነት ተጥሎበታል። እንግዲህ ቀደም ብሎም ይሄ ነገር ይታወቃል። በአስራ ዘጠኝ ሀምሳ ሁለት የወጣ ፍትሐብሔር ህጋችን

አንቀጽ አስራ ሁለት ሀያ አምስትና ተከታዮቹ ላይ የሌላውን ማንኛውንም ነገር ይዞታችንን በምንገለገልበት ጊዜ የጎረቤቶችን ወይም የሌሎችን እንዳንረብሽ ወይም እንድናስብ ያስጠነቅቃል። ሌላው ደግሞ በአስራ ዘጠኝ ዘጠና አምስት የወጣ አዋጅ ቁጥር ሶስት መቶ የአካባቢ ብክለት ቁጥጥር አዋጅ አለ። ይሄ እንግዲህ አካባቢ በካይ ከሚባሉት ነገሮች መካከል እንግዲህ በአጠቃላይ የሚያስቀምጠው

በማንኛውም መጠን ጥራቱን በመለወጥ ጥቅሙን የሚቀንስ የሚያገዋደል ወይም በሰው ጤና ወይም በሌሎች ሕያዋን ላይ ጉዳት ሊያደርሱ የሚችሉ ድምፅና ንዝረቶችን የሚያመነጩ ነገሮችንም እንደሚያካትት ይደነግጋል። አቶ ለሜሳ በበኩላቸው ህጎቹ ቢኖሩም የከተማ የአስተዳደር ስሪት ወይም ማስተር ፕላን የተደበላለቀ በመሆኑ ህጉን ለማስከበር የሚደረገውን ጥረት አስቸጋሪ እንዳደረገው ይናገራሉ።

ህጉ ላይ ስታንደርድ አለ ስታንዳርዱ ደግሞ የሚለው አካባቢዎችን በሶስት ቦታ ከፍሎ ያስቀምጣል አንደኛው የኢንዱስትሪ አካባቢ ይላል የኢንዱስትሪ አካባቢ በቀን ሰባ አምስት ደሲቤል በማታ ሰባ ደሲቤል ነው የሚለው ደሲቤል ማለት የዩኒት ሆኖ የድምፅ መለኪያ መሳሪያውን ተጠቅመ ስትለካ ከሰባ በላይ በማታ ከሆነ በክሏል ማለት ነው ገበያ አካባቢ ደግሞ

በቀን ስልሳ አምስት በማታ ሀምሳ አምስት ይላል። ማታ ማለት ደግሞ ከምሽቱ ሶስት ሰዓት በኋላ ማለት ነው። ከዛ በላይ ሲሆን በክለዋል ነው የሚባለው። የመኖሪያ አካባቢ ደግሞ ሲሆን በቀን ሀምሳ አምስት በማታ 45 ነው የሚለው ስታንዳርዱ ማለት ነው። እና አካባቢዎችን ሶስት ቦታ ከፍሎ ነው ያለው። የከተማው ማስተር ፕላን እንደ አዲስ አበባ ብዙ የሚታየው ሚክስድ ነው። ሁሉ ነገር አሁን እንደ ይሄ ሬሲደንሻል ነው ጭራሽ ኢንዱስትሪ አይቋቋምም ወይ ደግሞ ገበያ አካባቢ ሊሆን አይችልም።

ይሄ ደግሞ ኢንዱስትሪ አካባቢ ነው ሰው ሊኖርበት አይገባም ተብሎ በደንብ የተለየ ማስተር ፕላኑ ላይ ባለው መሰረት የተቋቋመ ነገር የለም ማለት ነው። ሁሉም ሁሉ ቦታ አለ። መኖሪያም ኢንዱስትሪ ውስጥ አለ፣ ኢንዱስትሪም መኖሪያ አካባቢ አለ። ከላይ ኮንዶሚኒየም ነው፣ ከስር ደግሞ ጭፈራ ቤት ነው ምናምን ግራውንዱ ላይ ጭፈራ ቤት ይከፍታሉ። ከጎረቤት መጥተው ግሮሰሪ መኖሪያ ቤት ተከራይቶ ይከፍትብሃል። ባርና ሬስቶራንት ይላል። ከፍተኛ ድምፅ አለ። እንደዚህ ነው

ያለው ነገር ማለት ነው። እና ኢቭን ቦታዎቹን በጣም የተቀላቀሉ አይነት ከተማ ነው ያለው። በጣም አስቸጋሪ ያደርጎታል። አሁን እኛ ምንድን ነው የምናደርገው? በነዋሪዎች ስታንዳርድ ነው የምንለካው። ኢንዱስትሪ እና መኖሪያ ቤት አንድ አካባቢ ካለ ወይንም እነዚህ ከፍተኛ ድምፅ የሚያመነጩ ማንኛዎቹም አንድ አካባቢ ሲሆኑ እና ነዋሪ በብዛት ካለ በአርባ አምስቱ ነው የሚነደው በማታ ማለት ነው።

የከተማ ነዋሪዎች በድምፅ ብክለቱ እየተማረሩ በመምጣታቸው የሚቀርቡ ቅሬታዎችም እየጨመሩ መምጣታቸውን ተናግረዋል። የሚሰማውን ድምፅ እያሰሙን ከምሽቱ ዘጠኝ ሰዓት ምናምን ሁሉ የሚደውሉ እኛን ሁሉ ከእንቅልፍ የሚቀሰቅሱ አቤቱታዎች አሉ ማለት ነው እና ህብረተሰቡ በሰፊው ያቀርባል። በዚህ በድምጽ ብክለት የታሸጉ ግሮሰሪዎች፣ የታሸጉ ባርና ሬስቶራንት አሉ። ማስጠንቀቂያ እንጽፋለን። በግንዛቤም በማስጠንቀቂያም የማይመለሱት ደግሞ እናሽጋለን፣ በገንዘብም ጭምር እንቀጣለን።

በተደጋጋሚ ደግሞ ችግሩን ሲያደርሱ ማልማር ስሉ ደግሞ የንግድ ፍቃድ ስረዛ እንዲደረግ ለንግድ ቢሮ እና ሳውቅና ንግድ ፍቃዳቸው በዛ ዘርፍ ስራ ላይ እንዲሰረዝ ንገዳም እንጽፋለን ማለት ነው። በከተማዋ የተለያዩ አካባቢዎች ባሉ መንገዶች ከፍተኛ ድምፅ በሚያወጡ የድምፅ ማጉያዎች የሚደረጉ ቅስቀሳዎች ሌላው ማህበረሰቡን እረፍት ነስቷል የሚሉት የህግ ባለሙያው ኪዳኔ ይህም የማስታወቂያ ህጉን ጨምሮ የህግ ክልክላዎች የተደረገበት ቢሆንም

የሚመለከተው ተቋም ህግ ማስከበር እንዳልቻለ ጠቅሰው ይወቅሳሉ። የተለያየ አካባቢ ክፍለ ከተማዎች፣ ወረዳ፣ የመሳሰሉት አንዳንድ ያጋጥማል። ደግሞ የንግድ ተቋማትን በየመንገዱ ወይም በየአሁን ሞሎች አካባቢ ምናምን በከፍተኛ ድምፅ እዛ አካባቢ የሚንቀሳቀሰውን ሰው ምርቶቻቸውን ሲያስተዋውቁ አገልግሎታቸውን ሲገልጹ ይሰማለን። የትራንስፖርት ተሽከርካሪዎችን እንደዚሁ አላስፈላጊ የሆነ ክላክስ በመንሳት የሀይማኖት ተቋማትን

ፉክክር በሚመስል መልኩ አንዳንዴ ከቅጥር ግቢያቸው ወይም ከአካባቢው ድረስ ዘሎ ያው የአምልኮ ስርዓት ነው። በእርግጥ ግን ሁሉም ሰው ወይም በዛ ሁኔታ ውስጥ ያ ነገር ይመለከተዋል ማለት አይደለም። ይህንን ቅሬታ ያነሳንላቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተገባሪነት ዳይሬክተር አቶ ለሜሳ ጉደታ ተከታዩ መላሽ ሰጥተዋል። የእኛ ቢሮ በምንም አይነት ሁኔታ መንገድ ላይ ማስታወቂያ ለመስራት ለትምህርት ቤትም ጉዳይ ለምንም ጉዳይ

ምንም ለተቀደሰም ለሌላም ማሳብ ፍቃድ አይሰጥም ማለት ነው። ከፍተኛ ድምፅ እየወጣ ከተማውን እየረበሸ ስለሆነ እኛ ፍቃድ አንሰጥም፣ ደብዳቤ አንሰጣቸውም። ስለዚህ ምንድን ነው የሚያደርጉ? ዝም ብሎ በጉልበት መኪና ላይ መንታርቦ እየጫኑ ከተማ ውስጥ እየተንጫጩ የተለያየ ድርጅታቸውን ማስታወቅ የሚሞክሩ አሉ። ልመናዎች አሉ፣ ሃይማኖት ተቋማትን ጨምሮ እና ለተለያየ ጉዳይ በቀን ጊዜ ከተማ ውስጥ እየተዟዟሩ የሚረብሹ አሉ። ያንን ደንቦች እንዲያስቆሙ ነው የምናደርገው፣ ይህንን ጉዳይ እንዲቆጣጠሩ

እኛ ግን ፍቃድ እንደማንሰጣቸው እና በዚህ ጉዳይ ፍቃድ እንደማይሰጥ በስፔሻል ኬዝ እጅግ በጣም አስፈላጊ ሆኖ ለሀገር የሚጠቅም ነገር ወይንም በመንግስት ከፈለገ በጣም ለሀገሪቱ ጠቃሚ ከሆነ ነው የሚለው ህጉ ራሱ። በነዋሪዎች ቅሬታ በብዛት ከሚቀርብባቸው ተቋማት መካከል የሃይማኖት ተቋማት እንደሚገኙበት የሚናገሩት ኃላፊው አቶ ለሜሳ ተቋማቸው ከሃይማኖት አባቶች ጋር በጉዳዩ ዙሪያ እየተወያየ እንደሚገኝ ገልጸው ህጋዊ እርምጃ ግን መውሰድ እንዳልጀመረም አስታውቀዋል። ለአሜሪካ ድምፅ አስማማዬ ነው።

ዋሽንግተን ዲሲ አስማማውን ለቅንብሮ አመሰግናለሁ። አሁን ወደ መጨረሻው ዝግጅት ነው የምናልፈው። በውጭ ሀገር የሚኖሩ ባለሙያዎች ኢትዮጵያን ተማሪዎችን እንዲደግፉ የሚያደርገው ተቋም የሚሰራውን ስራ ይመለከታል። ተማሪዎችና ወጣቶች የአመራር ክህሎትና የእንግሊዝኛ ቋንቋቸውን እንዲያዳብሩ የኮምፒውተር ክህሎቶቻቸውንም

ጠያቂና ችግር ፈች የሆነ አስተሳሰብ እንዲኖራቸው ብራይተር ጄኔሬሽን የተባለ እዚህ ዩናይት ስቴትስ ውስጥ የተመሠረተ ተቋም በማገዝ ላይ ይገኛል ኤደን ገረሞ የተቋሙን መስራች በዩናይት ስቴትስ ብሔራዊ ኤሮኖቲክስና የጠፈር ምርምር ድርጅት ናሳ ተመራማሪውን ዶክተር ብርሃኑ ቡልቻንና የስነ ህይወት ሳይንስ ተመራማሪ ባለቤታቸውን ዶክተር ጸጋ ሰለሞንን በጎ ፈቃደኞችንና እንዲሁም የመርሃ ግብሩ ተሳታፊዎች አነጋግራ ያሰናዳችው ቅንብር እንደሚከተለው ይቀርባል

በጎርጎሮ ሳያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ጉልቻ እና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው ጭ ሀገር በተለያየ ሀገር ውስጥ ያለ ዲያስፖራ

እንዳሽሮ አገሪ መርዳት የሚል ህልም አለው እና እኛ ምንድን የተያየን ብዙ ሰዎች አሉ፣ ከኛ ውጭ አገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሹ ላይፍ ስታይሉ በጣም ቢዚ ነው፣ በስራው ላይ በራሱ ፐርሶናል ላይፍ ልጆችም ይኖራል ይኖራል፣ የተለያየ ነገር ይኖራል፣ ግን በጣም

ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖሌጅ ትራንስፈር ማድረግ ይፈልጋሉ ወደ ኢትዮጵያ መላክ ይፈልጋሉ። እና ያንን የሚያደርጉበትን መንገድ እኛ ብንፈጥር፣ እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ

እነዚህ ልጆች ታዳጊዎቹ ናቸው፣ የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ ያላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ያተኮረ ነው። የሚመጣው ጀኔሬሽን ላይ ያተኮረ ነው ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን

የሁለተኛ ደረጃ ተማሪዎች የእንግሊዝኛ ቋንቋ ክህሎታቸውን እንዲያዳብሩ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቦልቻ ለተቋሙ መመስረት ሀገራቸው የጣለችባቸውን እዳ በምክንያትነት ያነሳሉ። ብራይት ጀኖሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋና ዓላማ

በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች፣ ህብረተሰብ፣ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው

ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። እስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን፣ የገበሬውን፣ የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል።

ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል። ወጣቶቻችን ሞር በሽምደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ለምን ተግባር ይጠቅመኛል ብለው ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድ ሰው ኢኖቬቲቭ

ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ወይንም ደግሞ ችግር ነው። በሶስተኛ የማነሳው ደግሞ መጽሐፎችን አለማንበብ፣ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል እና አሁን እኛ በምናስተምርበት

ብዙዎቹ ተማሪ ከዘጠና ፐርሰንት ተማሪዎች በላይ አመጽሐፍን አንብቦ የጨረሰ ተማሪ ለብሩህ ትውልድ በዋናነት በአለም ዙሪያ ያሉ የተለያዩ ባለሙያዎች እና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽ እና በአካል ከተመረጡ ትምህርት ቤቶች ለተወጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ። ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ

በተለያየ ቦታ ላይ ያለ ፈርስት ጀነሬሽን፣ ሰኮንድ ጀነሬሽን ውጭ ሀገር ተምር ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዳያስፖራ ኢትዮጵያን ለመርዳት መሳተፍ ነው። ትልቁ ስኬት ከመቶ በላይ ለዳያስፖራው ከተለያየ አገር ኢንክሉዲንግ አውስትራሊያ፣ የተለያዩ ሀገሮች ዩሮፕ ውስጥ፣ ዩናይትድ ስቴትስ ውስጥ፣ ሳውት ኮሪያ ኢንፋክት አዝ ዌል እነዚህ ሁሉ ያሉ ዳያስፖራዎች በተለያየ ሀገር ያሉ

እዚህ ላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አን ትልቅ ነገር ነው ብዬ የማስበው። ከተማሪዎቹ ውጭ የአስራ አንደኛ ክፍል ተማሪ የሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።

እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙ ሰዎች ውስጥ አንዱና ዋነኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው እና የመጀመሪያው እና ዋነኛው የጠቀመን ነገር እንግዲህ በኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጽሐፍ በማንበብ በመናገር

እና በአራቱም የቋንቋ ዘርፎች እንድናሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል። የኢሴዎችም እንጽፍ ነበር፣ ፕሬዘንትም እናደርግ ነበር። እዛ በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ ያውቀን እንድንፈታ

በጣም ገዛና እኛም ደግሞ ፍላጎቱ እንዲያደርብን አድርገውናል። የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ህይወት ብሩ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት። የኦልድ በፊት አለቆች አሉ ሊደሮች እና የአሁኑ ሊደሮች ምንድን ነው የምትወዱት? ምንድን ነው የማትወዱት? ኮምፔር እንዲያደርጉት እናደርግና እነዚህ ጥሩ ደረጃ ከሆነ የደረሱት

ምን መስራት አለባቸው? ጥሩ ደረጃ ለመድረ መሆን መልፋት አለባቸው በማለት ነበረ ቴንሽናቸውን ያስኩት የነበረ እና የሚሰሩት ስፖንጅ። ታውቂያለሽ በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩትና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ ይህ እንደዚህ የሰማይና ምድር አይነት ለውጡ ይታያለሽ።

መፍትሄ ተኮር በሆኑ የቴክኖሎጂ እና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩት ትውልድ በንጽህና፣ ግብርና፣ ውሃ፣ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ይጠቅሳሉ። ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ

አሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም፣ ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ እና አንድ ሰዎች ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት ማሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንም ግብርና የምናርስበት መሳሪያ

ለሁለት ሺህ ዓመት ተለውጦ አያውቅም። እሱን በስምንት ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሸንሲ የሚጨምር ግብርና ማሽን የሰሩ ተማሪዎቻችን አሉ። ከኛ ጋር በመተባበር እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ደቨሎፕድ ሆነዋል። ለምሳሌ የህልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት

እንደው ነገሬች ልጨርስ ወደ ሰላሳ አምስት የሚሆኑ ለእያንዳንዱ የህብረተሰባችንን ችግር በራሳቸው በዚህ በሃይስኩል እድሜያቸው ግን

ኢምፓክት ያለው ነገር ሰጥተዋል። ብሩህ ትውልድ የጎርጎሮሲያኑ 2023 ሲጠናቀቅ በወጣው ሪፖርት መሰረት 870 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያን ጋር አብሮ እንደሚሰራ ማስታውቋል። በተጨማሪም በ10 ክልሎች ውስጥ ባሉ 35 የልማት መርሃ ግብሮቹ አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ

ኤደንንና እንግዶቿንን የማመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን ለሐሙስ ምሽት ያሰናዳ ናቸው እንኙ ነበሩ። ቀደም ብዬ ያስተዋወቁት የዩናይት ስቴትሷ የተባበቱ መንግስታት አምባሳደር እንግዳችን ነበሩ። እሳቸውን የተመለከተው ዘገባ ነገ ይቀርባል። የዛሬውን እዚህ ላይ አበቃን። ያስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚህ ተሰናበት። ሰላም ደናደሩ